ይህ የአሜሪካ ድምፅ ሬዲዮ ነው። የመላው ኢትዮጵያ አንድነት ድርጅት መኢአድ አሁን በሀገሪቱ እየታየ ነው ያለው ዘር ተኮር ግድያ እንዲቆም ጠይቋል። ዘር ተኮር ግድያ እንዲቆምና ችግሩን ለመፍታት ይቻል ዘንድ ገለልተኛ አጣሪ ኮሚቴ እንዲቋቋም እንጠይቃለን። የመኢአድ የድርጅት ጉዳይ ኃላፊ የመቶ አለቃ ፍቃዱ በልሁን ድምፅ ነው የሰማችሁት። ድርጅቱ የችግሩ ምንጭ በገለልተኛ አካል ተጣርቶ እርምጃ እንዲወሰድም አሳስቧል። ሙሉ ዘገባውን በምሽቱ አብይ ርዕስ እናቀርባለን። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ታሳስ 11 ቀን 2010 ዓ ም ምሽት አስተናጋጆች እኔ አዳን የተሳየና ሰለሞን ክፍሌ እንሆናለን። አብራችን ታመሹ ዘንድ የአክብሮት ግብዣችን። በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ። የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው አመት በድርጅቱ የተጀመረውን በጥልቀት የመታደስ ንቅናቄ አፈጻጸም የሚለውን በዝርዝር መገምገም መጀመሩን በመጥቀስ ማምሻውን መግለጫ አውጥቷል። ኢህአዴግ በቆየ ባህሉ መሰረት የአቤታዊ ዲሞክራሲ ፕሮግራሙን ተግባራዊ ለማድረግ በሚያካሄደው የትግል ሂደት የሚያጋጥሙትን ጉድለቶች ሰፊ ጊዜ ሰጥቶ በጥልቀት ይገመግማል ይላል መግለጫው። ግምገማውን መሰረት በማድረግም ራሱን በራሱ እንደሚያርም ይገልጻል። የኢህአዴግ ስራ አስፈጻሚ ኮሚቴ የቀድሞ አባላትና የተተኩ ነባር ተጋዮችን በማካተት ከታህሳስ ሶስት ቀን 2010 ዓ ም ጀምሮ ግምገማ በማካሄድ ላይ እንደሚገኝ ገልጿል። ሙሉ የመግለጫውን ይዘት መለስካቸው አመሃ ይልክልናል ሲደርስ እናቀርባለን። ኢትዮጵያ በበርካታ ዩኒቨርስቲዎችና በተለያዩ ቦታዎች ግጭቶች እንደሚካሄዱ የሚሰማው ዜና በተለይም ብሔር ተኮር መሆናቸው እጅግ ያሳስባል። ይህም በኦሮሚያና በኢትዮጵያ የሶማሊያ ክልል መካከል የተካሄዱትን ብዙ ሞትና ውድመት ያስከተሉትን ግጭቶች ያካትታል ይላል የአውሮፓ የውጭ ጉዳይ አገልግሎት ቃል አቀባይ ያወጣው መግለጫ። የአውሮፓ ሕብረት ለሰለባዎቹ ቤተሰቦች ሐዘኑን ይገልጻል ይላል መግለጫው። በሁሉም አይነት ግጭቶች ነጻ ምርመራ እንዲካሄድም ያስፈልጋል ብሏል። የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉዳዩን የሚመረምር ግብረ ኃይል መመስረታቸው መልካም ነው። ክልላዊና ፌዴራላዊ የፖሊስ ኃይሎች የሁሉም ዜጎች ደህንነት እንዲጠበቅ መቆጠብ ይኖርባቸዋል ሲልም መግለጫው ጥሪ አቅርቧል። ችግሩ በሰላማዊ መንገድ እንዲፈታ በህገ መንግስቱ የሰፈረው የግጭት አፈታት ዘዴ በፍጥነት እንዲተገበርም ያስፈልጋል። ህዝቡ የሚያቀርበው ሮሮ በሰላማዊ መንገድ ገንቢ በሆነ አያያዝ መፍትሄ ሊያገኝ የሚችለው ከባለድርሻዎች ጋር ሁሉን አካታች የሆነ ፖለቲካዊ ንግግር በማድረግ ብቻ ነው ሲል የአውሮፓው የውጭ ጉዳይ አገልግሎት መግለጫ መክሯል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት በብዙ ሺህ ለሚቆጠሩና ከብዙሃኑ ፈረንሳይኛ ተናጋሪ ማህበረሰብ የሚደርስባቸውን ዓመፅ ሽሽት ወደ ደቡባዊ ምስራቅ ናይጄሪያ ለኮበለሉት ካሜሩናውያን ያዘጋጀውን የህይወት አድን ዘመቻ መጀመሩን አስታወቀ። የስደተኞች አገልግሎት ከሚገኝበት ጀኔቫ ሊዛ ሽላይን የላከችውን አጭር ዘገባ አዲሱ አበበ ያቀርበዋል። ብዙ ሺህ እንግሊዝኛ ተናጋሪ ካሜሩናውያን ላይ የተቀሰቀሰውና ወደ ናይጄሪያ ለመሰደድ ያበቃቸው አመፅ እንዲህ በዋዛ የሚያበቃ አይመስልም። አመፁ እየቀጠለ ባለበት በአሁኑ ወቅት ጥገኝነት ጠያቂዎችም ወደ ጎረቤት አገር እየጎረፉ እንደሆነ ነው የተባበሩት መንግስታት የሚገልጠው። የዩኤንኤችሲአር ቃል አቀባይ አንድሬጅ ማሂርስ እንደሚሉት ድርጅታቸው ካለፈው ጥቅምት መጀመሪያ አንስቶ ከ7200 በላይ ስደተኞችን መዝግቦ ተቀብሏል። ይህ የሆነው እንግሊዝኛ ተናጋሪ ካሜሮናውያን ፈረንሳይ ተናጋሪ ማህበረሰብ ውስጥ ሰላማዊ ሰልፍ ሲያደርጉ ከደህንነት ኃይሎች ጋር ግጭት በተካሄደበት ወቅት መሆኑም ታውቋል። ቃል አቀባዩ ለቪኦኤ ሲናገሩ እነዚህ አሁን የደረሱት የመጀመሪያዎቹ ሲሆኑ ሌሎች በሺዎች የሚቆጠሩ አዲስ መጤዎች ይቀጥላሉ ብለዋል። የቦታውን ርቀት ከግምት በማስገባት በየቀኑ የሚመጡትን ስደተኞች አንድ በአንድ ለመቁጠር አያመችም። ዳሩ ግን ሁኔታዎችን እያመቻቸን ከመንግሥት ጋር በመተባበር አዳዲስ መጪዎቹን መመዝገብ ይዘናል። ዩኤንኤችሲአር እንደ ገለጠው በአብዛኛው ሴቶችና ሕፃናት የሚገኙባቸው ሰባ ከመቶ የሚሆኑ ስደተኞች ደቡባዊ ምዕራብ ካሜሩን ውስጥ ካለው ከአኩዋያ ነው የመጡት። የስደተኞቹ መሥሪያ ቤት ከሌሎች ተባባሪ ምግባረሰና ድርጅቶች ጋር በመሆን የማስፈሩን ዘመቻ እያጧጧፈ እንደሆነ የገለጡት ቃል አቀባዩ እንደ ምግብ መድኃኒትና ሌሎች መሠረታዊ የዕለት ተዕለት ተፈላጊ ቁሳቁሶችን ለማቅረብ የቦታው ርቀት መሰናክል መሆኑን አልሸሸጉም። የወቅቱ ከባድ ዝናብም ትራንስፖርቱን በማስተጓጎል ተጨማሪ ችግርን እንደሆነ ተገልጧል። የዩናይትድ ስቴትስ ሪፐብሊካውያን ዛሬ የግብር አከፋፈል ለውጥ ያለበት ሕግ በማጽደቁ ደስታቸውን ገልጸዋል። የዶናልድ ትራምፕ ፕሬዚደንትነት ያገኘው የመጀመሪያ አብይ የሕግ ድል ሆኗል። ለዓመታት ያህል ጥረት ሲደረግ ከቆየ በኋላ በግብር አከፋፈል ላይ እድገት የሚያራምድ ትልቅ የሕግ ለውጥ እንዲሆን እናደርጋለን ብለዋል የሕግ መምሪያው ምክር ቤት አፈ ጉባኤ ፖል ራያን ባወጡት መግለጫ አሜሪካውያን የሚከፍሉት ግብር እንደቀነሰና ክፍያቸው ከፍ እንዳለ ወዲያውኑ ይገነዘባሉ ሲሉም አክለዋል። የሁለቱ ምክር ቤቶች ሪፐብሊካውያን ውሳኔውን ደግፈዋል። ሁሉም ዴሞክራቶች ግን ተቃውመውታል። ዲሞክራቶች የሀብታሞችን ኪስ ለማድለብ የታቀደ ህግ ነው በማለት ተቃውመውታል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ ለኢየሩሳሌም በእስራኤል መዲናነት እውቅና መስጠቷን የሚቃወም ውሳኔ ለማውጣት ነገ ሐሙስ አስቸኳይ ጉባኤ በሚያካሂዱበት ወቅት ስሞችን እመዘግባሉ ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ሌሎቹን የድርጅቱ ልዑካንን አስጠንቅቀዋል። ፕሬዚዳንቱ ሂደቱን በሚገባ ይከታተላሉ፣ እኛን በመቃወም ድምፅ የሰጡትን ሀገሮች መዝግቤ እንዳሳያቸው ጠይቀውኛል ሲሉም አምባሳደሯ ገልጸዋል። ፕሬዚደንት ትራምፕ የረጅም ጊዜ የዩናይትድ ስቴትስ ፖሊሲን በመቀልበስ በያዝነው ወር ለኢየሩሳሌም በእስራኤል መዲናነት እውቅና መስጠታቸው የሚታወቅ ነው። ወደ የመን ከውጭ ነዳጅ እንዳይገባ ተገድቦ ባለበት በአሁኑ ወቅት የንጹህ ውሃ አቅርቦት እየተሟጠጠ በመሆኑ የሀገሪቱ ሕፃናት ለሞት ተጋልጠዋል ሲል የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ አስጠንቅቋል። ዘጋቢያችን ሊዛ ሽላይን ከጂኒቫ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች። ሳውዲ አረቢያ የየመንን ወደቦች ዘግታ ሰብአዊ እርዳታና የንግድ ሸቀጣሸቀጥ እንዳይገባ ማድረጓ በሀገሪቱ ቀውሱን አባብሶታል። የመንግስታቱ ድርጅት የህጻናት መርጃው ዩኒሴፍ ድርጊቱ የነዳጅ እጥረት ፈጥሯል፣ በሸቀጦች ላይ ከፍተኛ የዋጋ ጭማሪ አስከትሏል ብሎ አስጠንቅቋል። ቀድሞውንም ከባድ የነበረውን የሀገሪቱን የውሃና የጤና ጥበቃ ቀውስ አባብሶታል ብሏል ዩኒሴፍ። የዩኒሴፍ ቃል አቀባይ ክሪስቶፍ ቡሌራክ ነጋዴዎች በጭነት መኪና የሚያከፋፍሉት ውሃ ዋጋው እጅግ በጣም ተወዷል ብለዋል። በከፋ ድህነት ውስጥ ለሚኖረው ከሁለት ሶስተኛ የሚበልጠው የየመን ህዝብ በአሁኑ ጊዜ ንጹህ ውሃ መግዛት ከአቅሙ በላይ ሆኖበታል። በአገሪቱ ወደ አራት መቶ ሺህ የሚጠጉ ሕጻናት በከፋ የምግብ እጦት ተመተው ህይወታቸው በቋፍ ላይ ነው። ንጹህ የመጠጥ ውሃ ማጣት ደግሞ ያሉበትን ሁኔታ ያባብሰዋል። በሺዎች የተቆጠሩ ህጻናት ተዳክመው ባሉበት ሁኔታ በተለይ ለአጣዳፊ ተቅማጥና ኮሌራ ይበልጡን እንደሚጋለጡ ነው ያሳስበው። ከዚህም ሌላ ይላል ዩኒሴፍ ነዳጅ ባለመኖሩ ምክንያት ብዙ ሚሊዮን ዶላር የሚገመቱ ህይወት አድን ክትባቶችን እንዳይበላሹ በተገቢው መንገድ ማስቀመጥ አልተቻለም። የተዘጉት የየመን ወደቦች እንዲከፈቱ ዩኒሴፍ አጣዳፊ ተማጽኖ እያሰማ ነው። ነዳጅ ነዳጅና ነፍስ አድን ሰብአዊ እርዳታዎች በነፃነት እንዲገቡ ካልተደረገ በስተቀር ህዝቡ በተለይም ህጻናቱ ላይ የሚደቀነው ቀውስ ከቁጥጥር ውጪ ሊሆን እንደሚችል ዩኒሴፍ ጨምሮ አስጠንቅቋል። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች በኦሮሚያ ክልል ግድያ ይቁም የሚል መልእክት ያዘሉ የተቃውሞ ሰልፎች እየተካሄዱ መሆናቸውን ነዋሪዎች ገለጹ። ሀገር የወጣት ነች ማለት እችላለሁ። ማንኛውም መሪ ወጣትን ካልመራ ወጣትን ካላስተዳደረ ምንም ህዝብን መራሉ ማለት አይቻልም የዱከም ከተማ ነዋሪ ነው ይዘነዋል። አሁን የዕለቱ አብይ ርእስ የመላ ኢትዮጵያ አንድነት ድርጅት መኢአድ፣ አሁን በሀገሪቱ እየታየ ነው ያለው ዘር ተኮር ግድያ እንዲቆም ጠይቋል። የችግሩን ምንጭ የሚያጣራ ገለልተኛ አካል እንዲቋቋም ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ደብዳቤ መጻፉን አስታውቋል። መለስካቸው አመሃ ዝርዝር አለው። መኢአድ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ባሰራጨው የጽሁፍ መግለጫ በዜጎቻችን ላይ የሚፈጸመው ብሔር ተኮር ግድያ በአስቸኳይ እንዲቆም እንጠይቃለን ይላል። አክለውም ኢትዮጵያ በአሁኑ ወቅት በዘር ላይ በተመሠረተ ፖለቲካና ሥርዓት፣ በአጣይ ጎሳ ፌዴራሊዝም ምክንያት ወዳልተፈለገ የእርስ በርስ እልቂት እያመራች ትገኛለች ሲል መኢአድ የፖለቲካ ስርዓቱን ላለው ችግር ተጠያቂ አድርጓል። በተለያዩ ዩኒቨርሲቲዎች በተማሪዎች መካከል የተፈጠረውን ግጭትና በዚህ ምክንያት የጠፋውን ሕይወት ያስታወሰው ይህ መግለጫ በተለያዩ የሀገሪቱ ክልሎች አዋሳኝ አካባቢዎች የሚፈጠሩትን ግድያዎችም የለቀኑትን አደጋ አመላክቷል። መፍትሄ ነው ያላቸውን ዘዴዎች ተግባራዊ እንዲሆኑ ጥሪ አቅርቧል። የመያድ የድርጅት ጉዳይ ኃላፊ መቶ አለቃ ፈቃዱ ባለሁ ጥሪውን ከመግለጫው በንባብ አሰምተው ነበረ ዘር ተኮር ግድያ እንዲቆምና ችግሩን ለመፍታት ይቻል ዘንድ ገለልተኛ አጣሪ ኮሚቴ እንዲቋቋም እንጠይቃለን። በኦሮሚያ ክልል በምስራቅ ሐረርጌ በጨለንቆ ከተማ ነዋሪዎች፣ በሌሎቹም የድንበር አካባቢ ላይ የጅምላ ጭፍጨፋ ያደረጉ ወታደሮችና ትዕዛዙን የሰጡ አካል በግ እንዲጠየቁ በሀገሪቱ የሚገኙ ሁሉም የዩኒቨርሲቲ ተማሪዎች የሀገር ተረካቢ መሆናቸውን በመገንዘብ በመቻቻልና ተከባብሮ በመኖር የመጣውን እሴቶቻችንን ጠብቀው እንዲቀጥሉ በዩኒቨርስቲዎች ቅጥር ግቢ በብሔር መደራጀት እንዲቀር አጥብቀን እንጠይቃለን። በጋዜጣዊ መግለጫው ጉባኤ ከተነሱት የጋዜጠኞች ጥያቄዎች መካከል የመላው ኢትዮጵያ አንድነት ድርጅት አሁን እየታየ ነው ላለው ችግር መንስኤው ምንድን ነው ይላል የሚል ነበረ። የድርጅቱ ምክትል ሊቀመንበር አቶ ሙሉጌታ አበበ መልስ ሰጥተዋል። ኢትዮጵያዊነት ከማንነት በታች ሆኗል። ከኢትዮጵያዊነት በላይ ማንነት ሆኗል፣ ብሔር ሆኗል። ለዚህ ብሔር ደግሞ ተጠቃሚው ስርዓቱ ብቻ ነው እንጂ የብሔሩ ባለቤቶች ተጠቃሚዎች አይደሉም። ለዚህ ነው ትልቅ ችግር እየፈጠረ ያለው። የብሔሩ ባለቤቶች አማራ ተባለ፣ ኦሮሞ ተባለ፣ ሱማሌ የትኛውን ብሔር ተጠቃሚ አይደለም። በብሔር ስም የሚነግደው የሚንቀሳቀሰው ተጠቃሚ የሚሆነው ሲፈልግ የሚያስረው ሲፈልግ የሚቆርጠው የሚፈልጠው የሚገለው ስርዓቱ ነው ተጠቃሚ የሆነው እና ይሄ ዜጎችን ተጠቃሚ ያላደረገ ማንነት ነው የግጭቱ መነሻ ትልቁ እያለያየ የኖረው አሁንም እያጋጨ ያለው ይሄ ነው መነሻው፣ ብለን ነው የምናምነው። ለዚህ መፍትሄ ነው ያሉትንም አቶ ሙሉጌታ አክለው ነበር። ሰው በማንነቱ መገደል የለበትም። ሰው በማንነቱ መታሰር የለበትም። ሰው በማንነቱ መሞት የለበትም። ፈልጎ ኦሮሞ የሆነ የለም። ፈልጎ ትግሬ የሆነ የለም። ፈልጎ አማራ የሆነ የለም። ፈልጎ ላይታ የሆነ የለም። ፈልጎ ሲዳማ የሆነ የለም። በማንነት መሞት የለበትም። ይሄን ደግሞ ሊያስቀር የሚችለው ምንድን ነው? አሁንም በብሔራዊ መግባባት ላይ ጠንክሮ መስራት ያስፈልጋል። መንግስትም፣ ሌላውም አካል መንግስት ብሔራዊ መግባባትን እንደምንም እንደ ተራ ነገር መቁጠር የለበትም። ብሔራዊ መግባባት ላይ ካልተሰራ፣ እርቅ ካልተደረገ ያገባናል የሚለው አካል ሁሉ በሀገር ውስጥም ከሀገር ውጭም ያሉ ያገባናል የሚሉት ሰዎች ሁሉ ኢትዮጵያውያን ለዚህ ብሔራዊ መግባባት መስራት ካልቻል ሀገሪቱ ወደ ከፋ ሁኔታ እየሄደች አሁን በኢትዮጵያ ያለው ችግር አጣዳፊ መፍትሄ የሚፈልግ መሆኑ በየትኛውም ወገን ተቀባይነት እንዳለው በመግለጽ ለዚህ ሁኔታ መያድ እንደ አንድ የፖለቲካ ድርጅት መወሰድ አለባቸው የሚላቸው እርምጃዎች ምንድን ናቸው ለሚለው የሌላ ጋዜጠኛ ጥያቄም አቶ ሙሉጌታ ምላሻቸውን ሰጥተዋል። ተጽዕኖ ፈጣሪ ሰዎች የችግሩን ምንጭ እንዲያጣሩት መስራት ነው የምንፈልገው። የምንገፋውም ይሄንን ነው። ግፊት ማድረግ የምንፈልገውም የችግሩ ምንጭ ተጣርቶ እውነት የተማሪዎች ችግር ነው፣ በትክክል የኦሮሚያና የኢትዮጵያ ሶማሌ ችግር ነው፣ በመካከል የሚጫወት አካል አለ የለም የሚለውን እንዲጣራ እንፈልጋለን። እኛ መስራት የምንፈልገው በዚህ ጉዳይ ላይ ነው። ጫና መፍጠር የምንፈልገው ከዚህ አንጻር ነው። ይህ መግለጫ ከመስጠታችን በፊት ለክቡር ጠቅላይ ሚኒስትር ለአቶ ኃይለማርያም ደሳለኝ ግልጽ ደብዳቤ ጽፈናል። ይሄ አካል እንዲቋቋም የችግሩ መፍትሄ እንዲመጣ ስር ነቀል ለውጥ ሊመጣ የሚችለው በካድሪ የሚመራ ሽማግሌ ሳይሆን ተጽዕኖ ፈጣሪ የሆነ ከሃይማኖት ተቋማትም ከአገር ሽማግሌዎችም ከተለያዩ ገለልተኛ ከሆኑ ተቋማት አንድ ኃይል ተቋቁሞ የዚችን ሀገር ዕጣ ፋንታ አሁን ያለችበትን መወሰን መቻል አለባቸው አጣርተው ለጠቅላይ ሚኒስትሩ ማቅረብ አለባቸው። የድርጅቱ መግለጫ በየትኛውም ሁኔታና አካባቢ ለሚገኙ የሀገሪቱ ዜጎች መንግስት በህገ መንግስቱ መሰረት አስፈላጊውን የህግ ከለላና ጥበቃ እንዲያደርግም ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። አድማጮች በኢህአዴግ መግለጫ ላይ ሪፖርቱ እየተዘጋጀ ነው፣ እንደደረሰ እናቀርባለን። ከዚያ በፊት በኦሮሚያ ክልል የተለያዩ ከተሞችና ወረዳዎች ውስጥ ግድያ ይቁም የሚል ጥያቄዎችን ያገን ያነገቡ ነዋሪዎች ሰላማዊ ሰልፍ እያካሄዱ መሆኑን ነዋሪዎች ገልጸዋል። በሌላ በኩል በኦሮሚያና በሶማሌ ክልል ድንበር በሚወስኑባቸው አካባቢዎች በሶማሌ ክልል ልዩ ፖሊስ ግድያው እንደቀጠለ ነዋሪዎችና የዞን አስተዳዳሪዎች ገልጸዋል። ጽዮን ግርማ ዝርዝር አላት። በምስራቅ ጉጂ ዞን በመልካ ከተማ ጎሮ ዳሎ ወረዳ ነዋሪዎችና የወረዳው ምክትል አስተዳዳሪ በሶማሌ ክልል ልዩ ፖሊስ በተተኮሰ ጥይት የሰው ሕይወት መጥፋቱን ገልጸዋል። ነዋሪዎቹ ሁለት ሰው ሞቷል ይላሉ። የከተማው ምክትል አስተዳዳሪ አቶ ይልማ መንገሻ ደግሞ የሞተው አንድ ሰው ነው ብለዋል። በሌላ በኩል የምዕራብ ሐረርጌ በቆሎልቲ ከተማ ነዋሪዎችና የወረዳው አስተዳዳሪ በሶማሌ ልዩ ኃይል ተኩስ ከተከፈተብን አራት ቀናት ተቆጥረዋል። በዚህም ሁለት ነዋሪና ሁለት የኦሮሚያ ክልል ፖሊስ ቆስለዋል ሲሉ ለአሜሪካ ድምጽ ተናግረዋል። ይህንንም ለክልሉ መንግስት ማሳወቃቸውንና የሚመለከተው አካል መፍትሄ ስጠን ሲሉ ጠይቀዋል። በሌላ በኩል ደግሞ በተለያዩ የኦሮሚያ ክልል ከተሞች ላይ የተቃውሞ ሰልፎች እየተካሄዱ ነው። በዛሬ ሁለት የተቃውሞ ሰልፎች ከተካሄዱባቸው ከተሞች አንዱ ዱከም ከተማ ሲሆን በዚህ ሰልፍ ላይ እንደተገኘ የገለጸልን የዱከም ከተማ ነዋሪ የሰልፍ ሁኔታ ምን ይመስል እንደነበር ነግሮናል። ዛሬ ዱከም ላይ ትካሄድ የነበረው የኢስተርን ኢንዱስትሪያል ዞን ሰራተኞች ናቸው እነዚህ ሰራተኞች በአብዛኞቹ ወጣቶች ናቸው። የእርስ በእራሳቸው የሆኑ ሰራተኞች ማህበር አለን። በእነሱ በኩል ነው ሰልፎ የተዘጋጀው። ሰልፉ ሊካሄድ የቻለው የኦሮሚያ ውስጥ እንደዚህ የጅምላ ጭፍጨፋ ሊካሄድ በነበረው እና በሶማሌ ክልል ሕዝባችን የተፈናቀለውን ለመቃወም ነው። አንደኛው ነገር ሰራተኞቹ ቢያንስ ከአምስት ሺ ከስድስት ሺ ይሆናሉ። ከታች እስከ ላይ የሀዘን ልብስ በመልበስ ነው ልናደርግ ይቻለሁ። እንዲሁም ደግሞ የተፈናቀሉት ዜጎቻችን ድጋፍ በማድረግ ነው ያለንን ያህል እያዋጣን ፓንትር ሳስበናል። ይህንንም ደግሞ ፋብሪካው ተነስተን ዱከም መሀል ከተማ አቋርጠን ሰልፍ አድርገናል። ዱከም ከተማ ያለው ማህበረሰብ እኛ ላይ ተቀላቅሎ እንደዚሁ ስሜቱን ገልጿል ከእኛ ጋር። ከዚህ ቀጥለን ደግሞ ይሄድ ነው ለእነዚህ ተፈናቃዮች በዱከም ከተማ ለአንድ ሺህ አባወራዎች የሚሆን ቦታ እየተሰራላቸው ነበረ። እዛ ዱከም ከተማ በአጠቃላይ አስር ሺህ ሰው ይሆናሉ የሚል ገመታ እንደዛ አካባቢ ቦታ እየተሰራላቸው ነው። ሁላችንም እዛ ቦታ ተሰባስበን ያለንን ስሜት ከንቲባው ከዱከም ከንቲባው ጋር በመነጋገር ብዙ እነሱም ብዙ ነገር ብሎናል። እኛም ያለንን ስሜት እና እንደዚሁም አንድነታችን በሰፊው ገልጸን ነው እንግዲህ በአቋማችን የተለያየ ነው። ይህ ወጣት እንደሚለው መንግስት ወጣቱን በአንክሮ ሊያዳምጠው ይገባል ነው አሁን ሰልፉን ስናካሄድ የነበረው። ብዙ ብሄር ብሄረሰቦች አሉ እዚህ ፋብሪካ ውስጥ የሚሰሩ ሁላችንም በአንድ አፍ ሆነን ነው በአንድ አፍ በአንድ አላማ ሆነን ነው በሁሉም ቋንቋ ስንገልጽ የነበረው እና ይች ሀገር የወጣት ነች ማለት ይችላለሁ። ማንኛውም መሪ ወጣትን ካልመራ፣ ወጣትን ካላስተዳደረ ምንም ህዝብን መራለሁ ማለት አይቻልም። ሁላችንም ወጣቶች ደግሞ በዚች ሀገር ላይ ማንኛውንም ማጥፋትም መስራትም ወይ ደግሞ አገሪቱን አገሪቷን ለማዳን የምንችለውና እኛና እኛ ብቻ ነን እያስባለሁ። ስለዚህ እኛ ወጣቶች ኢትዮጵያ ውስጥ አለ ነው። ሁላችንም ይህን ስርዓት ወደ አግባቡ መቀየር የምንችለውን ያህል መስራት አለብን ማለት እፈልጋለሁ። ሁላችንም ን አገር አንድ በመሆን ወደ ነበረችበት ወደ ሰላም እንድንቀይራት ሁኔታን አስተላልፋለሁ። በሌላ በኩል በነቀምት አካባቢ በምትገኝ አንገር ጉቴ በተባለች ከተማም እንደዚሁ የተቃውሞ ሰልፍ መካሄዱንና ከተቃውሞ በመፈክር ከተነሱት ነገሮች ዋነኛው ግድያ ይቁም የሚል እንደሆነ አንድ ነዋሪ ለአሜሪካ ድምጽ ተናግረዋል። ምኖሮ ግዳ እያለ ወረዳ ነው አንገር ጉቴ ከተማ ማለት ነው። የመሰናዶ ትምህርት ቤት፣ የሁለተኛ ደረጃ ትምህርት ቤት እና የአንደኛ ደረጃ ትምህርት ቤት እንዲሁም ደግሞ የከተማው ቄሮ፣ የከተማው ነዋሪ እንዳለ ህዝቡ ተሰብስቦ በአንድነት የተቃውሞ ሰልፍ ወጥተው ነበር። ተቃውሞውም ደግሞ ያተኮረው ለየሶማሌ ልዩ ሀይል ፖሊስ፣ እንዲሁም የአጋዚ ጦር ሰራዊት እና የኢትዮጵያ መከላከያ ሰራዊት ኦሮሞ ህዝብ ላይ ጭፍጨፋ እያካሄደ ነው። ስለዚህ እኛ ይህን እንቃወማለን ብለን ነው ሰልፉን የወጣ ነው ማለት ነው። በአጠቃላይ በኦሮሚያ ክልል በተለያዩ ከተሞች ሰሞኑን እየተካሄዱ ያሉት የተቃውሞ ሰልፎች ላይ ሰልፈኞቹ የሚያነሷቸው ጥያቄዎች ግድያ ይቁም የሚሉ መልእክቶችን የያዙ መሆናቸውን ነግረውናል። በኦሮሚያ ክልልና በሶማሌ ክልል ድንበር አዋሳኝ ቦታዎች ላይ ግጭቶችና ግድያዎች መከሰት ከጀመሩ ቆየት ብለዋል። ሁለቱም ክልሎች በግድያዎቹ እየተወነጃጀሉ ሲሆን በጉዳዩ ላይ አፋጣኝ እርምጃ ሳይወሰድእና ሁኔታዎች ወደ ነበሩበት ሳይመለሱ ግድያዎችና ሞቶች እንደቀጠሉ ነዋሪዎቹ ይናገራሉ። በዚህ ሳምንት የኦሮሚያንና የሶማሌ ክልል ባለስልጣናትም በጉዳዩ ላይ ምላሽ እንዲሰጡን ነዋሪዎቹ ከሚያነሷቸው ጥያቄዎች መካከል የሰው ህይወት መጥፋት መቼ ነው የሚቆመው የሚሉትን ጥያቄዎችን በተመለከተ ምላሽ እንዲሰጡን ስልኮቻቸው ላይ ተደጋጋሚ ሙከራ ብናደርግም አልተሳካልንም። በሌላ በኩል ገዢው ፓርቲ ኢህአዴግ እያከናወነ ያለውን ግምገማ በተመለከተ ባወጣው መግለጫ በሀገሪቱ የተለያዩ አካባቢዎች እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የድርጅቱ አመራር ያሳየው ድክመት የፈጠራቸው መሆናቸውን በሚገባ ይገነዘባል ያለው ስራ አስፈጻሚ ኮሚቴ ሀገሪቱ በአሁኑ ሰዓት ስለምትገኝበት አስጊ ሁኔታ ድክመቱ ያደረገው አስተዋጽኦ ከፍተኛ ነው ሲል አስፍሯል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አሁን ደግሞ ወደ ኡጋንዳ ወሬ እናመራለን። የኡጋንዳ የምክር ቤት አባላትና የፓርላማው ፖሊስ ትላንት ግብግብ ገጥመዋል። ምክንያቱ የምክር ቤት አባላቱ የሀገሪቱን ፕሬዚደንት እድሜ ጣሪያ ገደብ ጉዳይ አንስተው እየተዋዩ ሳሉ ወታደሮች በፓርላማው ግቢ ውስጥ ታዩ መባሉ ነበር። በዚያን የታጠቁ በዚያን የቃላቱ መሰናዘር ተቋርጦ የአካል ትንንቅ ተጀመረ ብላለች የካምፓላ ሪፖርተራችን ሃዲማ አቱማኒ ሰሎሞን አባተ ይዞታል። ማክሰኞ ነሐሴ 9936 ዓ ም በኢትዮጵያ የዘመን አቆጣጠር በምዕራብ ዩጋንዳይቱ እንቱንጋሞ አውራጃ እንቱንጋሞ ከተማ መወለዳቸው የሚነገረው ፕሬዚደንት ዮዌሪ ካጉታ ሙሴቬኒ ዘንድሮ 73 ዓመታቸውን ደፈኑ። በርግጥ ሙሴቬኒ ከእረኛው አባታቸው ምዜ አሞስ ካጉታ የተወለዱት መስከረም 5937 ዓ ም በደቡብ ምዕራባዊቱም ባራራ ነው የሚሉ መጣጥፎችም አሉ። ለማንኛውም የ62 ኪሎ ሜትርና የአንድ ወር ልዩነት በመሆኑ ሰውየው የደቡብ ምዕራብ ተወላጅ ዕድሜያቸውም 73 መሆኑን አስረግጠን ወደ ትናንቱ የፓርላማ ግርግር እንመለስ። በዩጋንዳ ሕግ መሠረት የሀገሪቱ ፕሬዚደንት ሆኖ ለመወዳደር የሚሻ ካለ ዕድሜው ከ75 ዓመት በታች ስለመሆኑ ማስረጃ ማቅረብ አለበት። አሁን ግን ፓርላማው ያንን ሕግ ሊለውጠው ወይም ሊሰርዘው እየከጀለ ያለ ይመስላል። የሐሳቡ አቀንቃኞች ሰምሮላቸው ሕጉ ከተፋቀ ወይም ከተንፏቀቀ ከሦስት ዓመታት በኋላ ያቺን የሰባ አምስት ዓመት ገደብ ለትንሽ ዘልቀው ዕድሜ ስጣቸውና ሰባ ስድስት ዓመታቸውን ደፍነው የሚገኙት ፕሬዚደንት ሙሴቪኒ በየካቲት 913 ዓመተ ምሕረት ይካሄዳል ተብሎ ለሚታሰበው ምርጫ ለስድስተኛ የሥልጣን ዘመን እንዲሰለፉ ጎዳና ይጠርግላቸዋል። በእርግጥ የተቃውሞው ጎራ እንደራሴዎችና ከገዢውም ፓርቲ የተወሰኑቱ ይህንን አዲስ የሕግ ሐሳብ በብርቱ እየተቃወሙ ናቸው። ከትናንት በስተያ ሰኞ የተጀመረው እሰጥ አገባ ተካሮ ተካሮ ሁከት ያጫረ ሆነ። በፓርላማው ውስጥ የነበረው አምባጓሮ፣ ጩኸትና ወንበር መወራወር አፈ ጉባኤዋ ሬቤካ ካዳጋ ስድስት እንደራሴዎችን ለጊዜው ከምክር ቤቱ መቀመጫዎቻቸው እንዲያግዱና ከአዳራሹ እንዲያስወጡ አስገድዷቸዋል። ትናንት ማክሰኞ ሌላ ግርግር ተፈጠረ። እንደራሴዋ ዶሪስ አኮል በፓርላማው ቅጥር ደብሮች አካባቢ ወታደሮችን እንዳዩ ለባልደረቦቻቸው ሹካሉ። እኔ በበኩሌ ድንግጥ ነው ያልኩት። በእውነቱ በጣም ነው የደነገጥኩት። ስደርስ ካቶሊኳም አንግሊካኗም አብያተ ክርስቲያን ወታደሮች ሰፍረውባቸዋል። እዚያው እየተመገቡ ነበር። አካባቢውን አተራምሰውታል። ከመካከላቸው ብዙዎቹ መቁጠሪያ በእጆቻቸው አንጠልጥለው የነበሩ የተቃውሞውን ደራሲዎች ወደ አብያተ ክርስቲያኑ ለመዝለቅ እየተጣደፉ ቢጋፉም በስፍራው የነበሩ ሕግ አስከባሪዎች አቆሟቸው። አናሳልፍም አሏቸው። ያኔ ከፖሊስ ጋር ደግሞ መቆራቆሱ ተጀመረ። ምን ቆርጦህ ነው አንተ መቁጠሪያዎቼን መልስ ደደብ እግዚአብሔር ያያል መቁጠሪያዎቼን አበላሽብኝ እነዚህ ሳህኖች ሲኔዎችና ብርጭቆዎች እኛ ቤተ ክርስቲያን ውስጥ የነበሩ ናቸው የምንጸልይበት ካቶሊክ ቤተ ክርስቲያን ውስጥ እነዚህ ወታደሮች ምንድን ነው የሚፈልጉት የፓርላማው አፈ ጉባኤ ሚስካዳጋ ባለፈው ሳምንት ውስጥ ካወጧቸው መመሪያዎች አንዱ ፓርላማው ሲቪል ተቋም በመሆኑ መጠበቅ ያለበት በፖሊስ ብቻ መሆኑንና ሌሎች የጸጥታ ኃይሎች ከአካባቢው መራቅ እንዳለባቸው የሚያዝ ነበር። ግርግሩና ግብግቡ ጋብ ካለ በኋላ ታዲያ ማዳም ካዳጋ ትናንት ተሲያት በአፈ ጉባኤነታቸው በተሰየሙበት የምክር ቤቱ ስብሰባ ላይ ማብራሪያ እንዲሰጣቸው ጠየቁ። እነዚያ ሰዎች ማን እንደሆኑ ማወቅ እፈልጋለሁ። ሰዎችን ያለኔ እውቀት ወደዚህ ካመጡ የሀገር ውስጥ ጉዳዮች ሚኒስትሩ እዚህ ቀርበው ሁኔታውን እንዲያብራሩና ይቅርታ እንዲጠይቁ ነው የምፈልገው። በዚህ ተቋም ክብር ሲባል፣ ለዚህ ተቋም ክብር ሲባል እነማን እንደሆኑ የመጡት ማወቅ እፈልጋለሁ። የፓርላማው ፖሊስ ባልደረቦች ከሆኑም ለምን ቤተ ክርስቲያን ደጅ ላይ መመገብ አስፈለጋቸው? አብያተ ክርስቲያኑ አካባቢ ምንድን ነው የሚሰሩት? ሊጸልዩ ከነበረ እዚያ መብላት አልነበረባቸውም። ይሁን እንጂ የሀገር ውስጥ ጉዳዮች ሚኒስትሩ ጄኔራል ጄድ ኦዶንግ በሰጡት ቃል መኮንኖቹ የጦር ወታደሮች ሳይሆኑ የፖሊስ ባልደረቦች መሆናቸውንና ደብሮቹ ላይ እየተመገቡ እንዳልነበረ በአጽንኦት ተናግረዋል። እንግዲህ ከምስቅልቅሉ በኋላ የሰከነና ወደ ሥራው የተመለሰ የሚመስለው ፓርላማ በዚያ ትናንትና ከትናንት በስቲያ በተስተጓጎለበት የፕሬዝደንት የፉክክር ጊዜ የዕድሜ ጣሪያ ጉዳይ ላይ የግራ ቀኙን እያደመጠ ነው። በዚያ ላይ የፕሬዚደንት አንድ የሥልጣን ዘመንን እንዲሁም የእንደራሴዎቹን የሥራ ጊዜ ከአምስት ዓመት ወደ ሰባት ዓመት ከፍ ሊያደርግ በሚችል ሐሳብ ላይም እየመከሩ ናቸው። የሕዝብ ተወካዮቹ ሁለቱም ሐሳቦች ለድምፅ መቼ እንደሚቀርቡ አልታወቀም። በኢህአዴግ መግለጫ ላይ እየተሰናዳ ያለው ሪፖርት አሁንም አልደረሰንም። እንደ ተጠናቀቀ ይቀርባል። አድማጮች፣ አሁን ወደ ሌላ ዘገባ እንለፍ። የዚምባብዌ ጦር ሰራዊት አገሪቱን ከተቆጣጠረ አንድ ወር በኋላ ያቺን አገር ለረጅም ጊዜ ያስተዳደሩት የቀድሞ ፕሬዚደንት ሮበርት ሙጋቤ የሥልጣን ዘመን ያበቃ ዘንድ ጣልቃ በመግባት የወሰደው እርምጃ መጠናቀቁን ተናግሯል። ለአስርታት በዘለቀ የተበላሸ አያያዝ የተንኮታኮተውን የሐራሬን የምጣኔ ሀብት ለመገንባት አዲሱ ፕሬዚደንት ቃል ቢገቡም ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ግን በዚያች አገር አንዳች ትርጉም ያለው የእድገት ውጥን እንዲያንሰራራ ዚምባብዌ የገጠሟት ሌሎች ፈተናዎች ጨምሮ ውጥንቅጦ የወጣውን የወጪና ገቢ አያያዟን ለማስተካከል ያላሰለሰ ጥረት ይጠይቃል ብሏል። የአሜሪካ ድምጿ ማርያማ ዲያሎ ከዋሽንግተን ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ይዟል። አድማጮች፣ ከዚህ በፊት ግን የኢህአዴግ መግለጫ ደርሷል፣ አሁን እናሰማችኋለን። ዛሬ አመሻሹ ላይ ስራ አስፈጻሚ ኮሚቴው ባወጣው መግለጫ ኢህአዴግ የህብረተሰቡን ለውጥ የሚመራ ድርጅት እንደመሆኑ አስተማማኝ የለውጥ መሪ የሚሆነውም ራሱን እየለወጠ መሆኑን ያምናል ብሏል። መግለጫው በመቀጠልም እስካሁን በተደረጉት ግምገማዎች የሀገሪቱን ችግሮች አይነተኛ ባህሪዎችና ዋነኛ መንስኤዎች አስመልክቶ ዝርዝር ውይይት አድርጎ በአመራሩ ዘንድ ከመቼውም ጊዜ በላቀ አኳኋን የአስተሳሰብ አንድነት መፈጠር መቻሉንም መግለጫው አውስተዋል። የኢህአዴግ ስራ አስፈጻሚ ኮሚቴ በአሁኑ ሰዓት ሀገሪቱ ፈጣኑ የኢኮኖሚ እድገት በፈጠረው ተስፋና የተከመሩ ፖለቲካዊ ችግሮች ደቅነውታል ባለው ስጋት ሀገሪቱ አጣብቂኝ ውስጥ እንደገባችም ይኸው መግለጫ ይናገራል። ስራ አስፈጻሚ ኮሚቴው ግምገማውን ለሀገሪቱ ሕዝቦች ጥያቄ በተሟላ መልኩ መመለስና ለፌዴራል ስርዓቱ በአስተማማኝ ሁኔታ መጠበቅ የተመቻቹ ሁኔታዎችን በመፍጠር በድል እንደሚጠናቀቅ መግለጫው ተስፋ ሰጥቷል። ሂደቱንም ለመላው የሀገሪቱ ሕዝቦች በተከታታይ ይፋ እንደሚያደርግ አስታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ቀደም ሲል ወዳስተዋወቅ ነው የዚምባብዌ ዘገባ እናልፋለን። የዚምባብዌ ጦር ሰራዊት አገሪቱን ከተቆጣጠረ አንድ ወር በኋላ ያችን አገር ለረጅም ጊዜ ያስተዳደሩት የቀድሞው ፕሬዚደንት ሮበርት ሙጋቤ የሥልጣን ዘመን ያበቃ ዘንድ ጣልቃ በመግባት የወሰደው እርምጃ መጠናቀቁን ተናግሯል። የአሜሪካ ድምጿ ማርያማ ዲያሎ ከዋሽንግተን ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ይዟል። የዝምባብዌ የጦር ሰራዊት አዛዦች ለመጪው የአውሮፓውያኑ 2018 ዓ ም የተያዘው ምርጫ ሰላም በሰፈነበት የፖለቲካ አየር መካሄዱን ያረጋግጡ ዘንድ ዜጎችን አሳሰቡ። ሕዝባችን አንድ ሆኖ ሙስናን እንደሚዋጋ ህግ አክባሪና ትኵረቱን ለሀገሪቱ ልማትና ብልጽግና በሚደረገው ትንቅንቅ ላይ አርጎ ተግቶ እንደሚሠራ ተስፋ እናደርጋለን። ጄኔራል ቫለሪዮ ሲባንዳ የዝምባብዌ ብሔራዊ ጦር አዛዥ ናቸው። ባለፈው ሳምንት ከዩናይት ስቴትስ ምክር ቤት ፊት ቀርበው የምስክርነት ቃላቸውን የሰጡት የቀድሞ የዝምባብዌ ገንዘብ ሚኒስትርና የአሁኑ የተቃዋሚ መሪ ተንዳይ ቢቲም ዚምባብዌ ለመጪው ዓመት የተያዘውን ብሔራዊ ምርጫዋን የምታካሄድበት መንገድ ለቀጣይ ጣዋ ቁልፍና ወሳኝ ነው ይላሉ። የአውሮፓውያኑ 2018 ዓ ም ምርጫ 37 ዓመታት ከዘለቀው ሙስናና ዜጎችን በማስፈራራትና በጫና ከሚሰራበት አሰራር እስከ ወዲያኛው ለመራቃችን እናም ወደ አዲስ ስርዓት ወደ አዲስቱ ዚምባብዌ ለሚያቀናው ጎዳና ተዘጋጅተን እንደሆነና እንዳልሆንን የምንለይበት አይነተኛ መመዘኛ ነው። ይህ በእንዲህ እንዳለም የዚምባብዌ ምጣኔ ሀብት ከባድ ፈተናዎች ከፊቱ የተደቀኑበት መሆኑን፣ ነገር ግን የመዋቅር ለውጦች እውን ከሆኑ ሊሻሻል የሚችል ነው ሲል ዓለም አቀፉ የገንዘብ ድርጅት አይኤምኤፍ አስታውቋል። እጅግ የከፋው የወጪና የገቢ አያያዝ ለበረታ የተዘዋዋሪ ገንዘብ እጥረት ከመዳረጉም ባሻገር ከፍተኛ የዋጋ ግሽበት ፈጥሯል። በገንዘብ ምንዛሪና በባንክ ስርዓቱ ላይ ሁከት ተከስቷል። የውጭ አገር ዜግነት ያላቸውን ግለሰቦች የንግድ ተቋማት ወደ መንግሥት ያዛወረውንና በመሬት ስርዓቱ ላይም ሊወሰድ የሚችለውን የለውጥ እርምጃ ለዚያች አገር የተሻለ የወደፊት ዕጣ እንደሁን እኛ አቅጣጫ ተደርጎ ሊወሰድ ይችላል ሲሉ ተንታኞች ይናገራሉ። የፖለቲካ ምህዳሩ ሊሰፋና ብዙ ተዋናዮችንም ሊያሳትፍ ይገባ አልባይናቸው ናቸው። ዊትኒ ሼድማን ዓመት ዕድሜ ያስቆጠረው የዋሽንግተኑ የዓለም አቀፍ ፖሊሲ ጥናት ምርምር ተቋም አጥኚ ናቸው። የሀገሪቱን የካቢኔ አባላት ቁጥር ከ27 ወደ 21 ሚኒስትሮች ማውረዱ በራሱ ይሁንታ የሚሰጠው ቢሆንም ብዙም አዳዲስ ገጾች የማይታይበት ነው። ከዛኑ ፒኤፍ መሪዎች ውጪ በተለያዩ ዘርፎች ሌሎች ብዙ አሉ። እንደማምነው ዚምባብዌ ሙሉ አቅሟን ለፍሬ ለማብቃት ቀድማ የሐሳብ ልዩነቶችን ማስተናገድ የምትችል አገር መሆን አለባት። ለበርካታ ዓመታት ከምዕራቡ ዓለም ተቆራርጣ የቆየችው ዚምባብዌ አዲስ አስተዳደሯ አዲስ ግንኙነት የመገንባት አዲስ ተስፋም አንሰራርቷል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን አጫጭር ዜናዎችን እናሰማለን። የኢህአዴግ ሥራ አስፈጻሚ ኮሚቴ በኦፊሴል በአለፈው ዓመት በድርጅቱ የተጀመረውን በጥልቀት የመታደስ ንቅናቄ አፈጻጸም የሚለውን ዝርዝር መገምገም መጀመሩን በመጥቀስ ማምሻውን መግለጫ አውጥቷል። ኢህአዴግ በቆየ ባህሉ መሠረት የአብዮታዊ ዲሞክራሲያዊ ግንባር ተግባራዊ ለማድረግ የሚያደርገው የትግል ሂደት የሚገጥሙትን ጉድለቶች ሰፊ ጊዜ ሰጥቶ በጥልቀት ይገመግማል ይላል መግለጫው። ኢትዮጵያ ውስጥ በበርካታ ዩኒቨርሲቲዎች እና በተለያዩ ቦታዎች ግጭቶች እየተካሄዱ መሆናቸውን የሚሰማ ወሬ፣ በተለይም ብሔር ተኮር መሆናቸው እጅግ ያሳስባል። ይህም በኦሮሚያና በኢትዮጵያው የሶማሊያ ክልል መካከል የተካሄዱትን ብዙ ሞትና ውድመት ያስከተሉትን ግጭቶች ያካትታል ይላል። የአውሮፓ የውጭ ጉዳይ አገልግሎት ቃል አቀባይ ያወጣው መግለጫ የአውሮፓ ሕብረት ለሰለባዎቹ ቤተሰቦች ሐዘኑን ይገልጻል ይላል መግለጫው። የአውሮፓ ሕብረት ከፍተኛ የአመራር ክፍል በፖላንድ ላይ ከዚህ ቀደም ያልታየ አይነት እርምጃ ወስዷል። ፖላንድ በፍትህ ስርዓት ላይ ያደረገችው አከራካሪ ለውጥ የፖላንድን ፍርድ ቤት ነጻነትን ይጋፋል ይላል። የአውሮፓ ኮሚሽን ምክትል ፕሬዚደንት የኒውዚላንዱ ተወላጅ ፍራንስ ቲመርማንስ ብራሰልስ ውስጥ ለጋዜጠኞች በሰጡት መግለጫ ፖላንድ ባለፉት ሁለት ዓመታት ያወጣችው አስራ ሶስት ህጎች የፖላንድ ገዢ ፓርቲ በፍርዱ አካል ስልጣን ይዘትና አስተዳደር ላይ ፖለቲካዊ ጣልቃ ገብነት ሊያደርግ ይችላል ብለዋል። የአውሮፓ የፍትህ ችሎት ኡበር እንደ ቴክኖሎጂ አገልግሎት መሆኑ ቀርቶ እንደ ታክሲ ኩባንያ መስራት አለበት የሚል ብይን ዛሬ ሰጥቷል። ይህ ውሳኔ የኡበርን የንግድ ስራ ይገድባል ተብሏል። ይህ ብይን የተሰጠው የኡበር አገልግሎት ወደ ስፓኛ ከተማ እንዲስፋፋ የማስፈለግ ባርሴሎና ታክሲ ነጂዎች ማህበር ምሬት ከገለጸ በኋላ ነው። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ቢሮዎች እንደምናላቸው ጤና ስጥልኝ። አስተያየት ለመስጠት የፈለግኩት ሰጣ ገባ በሚለው ፕሮግራም ላይ ነው። ሰጣ ገባ ጥሩ እያለ ግን የምታቀርቧቸው ሰዎች ሁልጊዜ ተደጋጋሚና ሁልጊዜ አንዱን ወገን ብቻ ያማከለ ስለሆነ ሌሎችንም ሰዎች ብታሳትፉ፣ ከዚያም ከዚህም ተውለቱ የሚደግፉ ጥሩ ይመስለኛል። ሁል ጊዜም የምንከታተለውና የምናዳምጠው ፕሮግራም ነው እና የአሜሪካ ድምጽ በጣም ጥሩ ፕሮግራም ነው። ደስ ይላል። ሌሎች አስተያየት ሰጡ ሰምቻለሁ። ይህ ነገር ብታስተካክሉ ጥሩ ነው። የተለያዩ አዳዲስ አዲስ ሰዎችን ብታቀርቡት ደስ ይለኛል። አመሰግናለሁ። ጤና ይስጥልኝ። የተከበራችሁ የቪኦኤ አማርኛ አዘጋጆች እንዴት ናችሁ? በእግዚአብሔር ስም መልእክቴን እንደምታስተላልፉልኝ ተስፋ አደርጋለሁ። ሁላችን ኢትዮጵያውያን እችን አባቶቻችን ሳትደፈር ተከብራ የኖረች ሀገር ለትውልድ ሳትደፈር ተከብራ እንድትኖር እንድናስተላልፍ አንዴ ቆም ብለን ማሰብ እንደሚገባን ልንረዳ ይገባል። በመለያየት በመከፋፈል እርስ በርስ በመገዳደል ኢትዮጵያውያን ተጠቃሚዎች አንሆንም። ቀሙ፣ የኢትዮጵያ ጠላቶች የሆኑ እንደሆነ እንጂ እኛ ኢትዮጵያውያን አንድ ከአንድ ውኃ እንደምንቀዳ አንድ ሕዝብ ነን። የቋንቋ ብንለያይ የዘር ብንለያይ፣ የኢትዮጵያውያች ምን ደማችን ኢትዮጵያዊ ነው። እባካችሁ እርስ በእርሳችን መገዳደል ይቅርብን። ሁላችን ወንድማሞች ነን። ሰው አባቴን ኢትዮጵያውያን ወንድሞች አክብር፣ አክብር አገርም እንዳትደፈት ብለን ያሳደገኝና ይህን ቃል ከአባቶቻችን የተረከብነውን አስከብረን ለልጆቻችን እንድናስተላለፍ አደረሀላለሁ። ስለ አስተላለፋችሁልኝ እግዚአብሔር ይስጥልኝ። አገራችን ሰላም ያደርግልኝ። ገብረ ማርያም ገብረ ሚካኤል ከኮሎራዶ አሜሪካ። እግዚአብሔር ይስጥልኝ። ሰላም፣ የአሜሪካ ድምፅ እንደምን ናችሁ? አንድ የአማርኛ አባባል አለ። የምጣዱ እያለ የእንቅቡ ተንጣጣ ይላል። ሌላም በተጨማሪ ደግሞ አያገባው ገብቶ አያወዛው ተቀብሶ ይባላል። አንድ በለው የሚባል ግለሰብ ከካናዳ ሁልጊዜ እየደወለ የራሱን የሆነ ሀሳብ አይቀርብም፣ የሰዎችን ሀሳብ ግን ከእኔን እንዳያደርጋችሁ ከእኔን እንዳያደርጋችሁ እያለ ወቀሳ ያቀርባል። ለምን የራሱን ሀሳብ ብቻ አቅርቦ አስተያየቱን አይሰጥም? እባክህ ስለ ራሱ ብቻ ተናገር፣ ለሌላው ባለ ጉዳዩ ይወቅበት። አመሰግናለሁ። አስበለው ነኝ። ቻው አድማጮች ለተሳትፏችሁ እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትሹም ወይም ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ሞቢን ተጠቀሙ። በፌስቡክና በትዊተርም ተከተሉን። ስርጭታችን ይቀጥላል። አስተናጋዶች ሰለሞን ክፍሌና አዳነች ፍስሀ የነን። أونو ده قدامي يمشي تو كنبر በጋራ ለመታገል ስምምነት ካደረጉት ከመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዝዳንት ከዶክተር በዛብህ ደምሴ፣ ከሰማያዊ ፓርቲ ሊቀመንበር ከአቶ የሽዋስ አሰፋ ና ከሸንጎ ሊቀመንበር ከዶክተር ታዬ ዘገየ ጋር የጀመርነውን ውይይት ዛሬ እናጠቃላለን። ከኢትዮጵያ የመጡት የመኢአድ ና የሰማያዊ ፓርቲ መሪዎች፣ ከካናዳ የመጡት የሸንጎ መሪ በዩናይትድ ስቴትስ ቆይታቸው ያከናወኗቸውን ስለ ጉዟቸው አላማ የኢትዮጵያን ሁኔታ በተመለከተ ከእነማን የዩናይትድ ስቴትስ ባለስልጣናት ጋር በምን በምን ነጥቦች እንደተወያዩ ወዘተ የገለጹበትን የዩናይትድ ስቴትስ ክፍል የነገታው በሌላ ተከታይ ይቀርባል። አወያዩ አዲሱ አበበ ነው። ያቀረበውን ጥያቄ ያስታውሶ ወደ ዛሬው የማጠቃለያ ዝግጅት ይወስደናል። ብዙ ጊዜ እንግዲህ አንድነት የሚፈጥሩ ኃይሎች በብዙ ነገር የሚግባቡና ተመሳሳይ የፓርቲ ወይም የድርጅት ፕሮግራም ያላቸው ናቸው። አሁን ሸንጎን በወስድ ወደፊት ተወዳድሮ ስልጣን የመያዝ አላማ ሳይሆን ወደ ድርድሩ እስከ መዳረሻው የመሄድ ነገር ነው እና ይሄንን የምለው ምንድን ነው እንደ መንደርደሪያ ነው። ግን ጥያቄ ምን ተመሳሳይ ፕሮግራም አላችሁ እንደዚህ አንድ ያደረጋችሁ የምትለያዩበትስ ደግሞ አለው? ምናልባት ዶክተር ታዬ ጀመረው ሌሎች ይሰጣል ሸንጎ ተሰባስቦ በዝቅተኛ ነጥቦች ተስማምቶ አብሮ እየሄደ ነው። የሸንጎ አባል ድርጅቶች ዋነኛው ሰነድ ህገ መንግስት መቅረጽና ውይይት ተደርጎ ማጸደቅ ስለሆነ እስከዛ ድረስ ይሳተፋል ሸንጎ። ስለዚህ የሚያመሳስሉን ነገሮችን ይዘን ነው እየቀረብን ያለ ነው። ከሌሎቹም ጋር እንደዛው ነው ማለት ነው። ዋናው የምንለያየው ወደ ስልጣን ነጻ ውድድር ፍትሃዊ ምርጫ በሚካሄድበት ጊዜ ድርጅቶች ናቸው የሚወዳደሩት። በእርግጥ ግን ሁሉም ይሁኝታ የሰጠውን ሰነድ፣ የሀገሪቱን ታላቅ ሰነድ ህገ መንግስቱን ለማዘጋጀት የሀገሪቷ ዜጎች ሁሉ ያልተሰባሰቡት ተሰባስበው የተሰባሰቡት ደግሞ በተሰባሰቡ መንገድ ተገናኝተው የሚያረቁትን ህገ መንግስት አርቅቀው እስከሄዱ ድረስ አብረው ነው የሚሰራ። አቶ ሸዋስ አመሰግናለሁ። ከሚያመሳስለን ወይም ከሚያግባባን እንጀምር የኢትዮጵያን ሁኔታ በተመለከተ አሁን እኛ ለምሳሌ ህልውናችንን ያገኘ ነው የተመሰረት ነው የኢትዮጵያን አሁን ያለውን ህገ መንግስት መሰረት አድርጎ በተቋቋመው የፓርቲዎች ምዝገባ አዋጅ መሰረት ነው የየፓርቲዎቻችን ጠቅላላ ጉባኤ ባጸደቀው መተዳደሪያ ደንብ መሰረት ነው ህልውና ያገኘ ነው። ሸንጎ እንደዚ አይደለም። ይህመያድ ደግሞ እንደዚህኛው ነው። ተወዳድሮ ስልጣን መያዝ ነው። ለውድድር ነው የተመዘገብ ነው። ለትግል አይደለም። ግን ኢትዮጵያ ውስጥ ለውድድር የሚያበቃ ምርጫ ቦርድ፣ ሚዲያ፣ የፍትህ ስርዓት የመሳሰሉት ነገሮች ስለሌሉ ታግለን እነሱን ማስተካከል አለብን። መጀመሪያ እኛ ሳይውል ሳያድር እውነተኛ ንግግር መጀመር አለበት ብለን እናስባለን። እዚያ ላይ የትኛውም ኢትዮጵያ ይመለከተኛል የሚል መሳተፍ ይችላል። በትጥቅ ትግል የምንታገላለን የሚሉ እንዳሉ እናውቃለን። እናንተ ሶስታችሁም የሰላማዊ ትግል ነው የምትከተሉት። የኢትዮጵያ ጉዳይ ደግሞ የሁሉም ነው የሁላችሁም ነው። በምን አይነት ነው ወደፊት ማካተት የምትችሉት ሌሎቹን? አቶ ሸዋስ ብዙ ጊዜም ይባላለ ስልጣን ሽር ለማድረግ እንደዚህ፣ ይሄ አይደለም ጥያቄው፣ ስልጣን የህዝብ ነው ስልጣን ተሰርቋል ካል ከህዝብ ነው የተሰረቀው። መመለስ አለበት ካል ወደ ህዝብ ነው መመለስ ያለበት። ያ ህዝብ የፈለገውን ይመርጣል። አሁን በትክክል የሚመረጥበት መደላድሉ የለም። እሱን በማስተካከል ሁሉም ኢትዮጵያ ይመለከተኛል የሚል ሁሉ አብሮ መስራት ይችላል። ዶክተር በዛብህ ጥያቄ ልድገም ወይስ አግኝተውታል ጥያቄውን? አይ ልመልስ እችላለሁ። እሺ። የኢትዮጵያ ጉዳይ ይመለከተናል የሚሉ አካላት በሙሉ መወያየትና ቁጭ ብለው በጠረጴዛ ዙሪያ ችግራቸውን መፍታት አለባቸው ብዬ ገምታለሁ። ድርድርን እንኳን በተመለከተ መንግስት እንደ መንግስትነቱ በትክክል የሚያስብ ከሆነ በቅን መንፈስ ማለት ነው፣ ከሁሉም ጋር ነው ለመነጋገር ያለበት የኢትዮጵያን ሰላም ለማምጣት። አሁን ያለው መንግስት ብቻ ነው ስለ ኢትዮጵያ ሊወስን የሚችለው፣ የኢትዮጵያን ጉዳይ የኢትዮጵያ ጉዳይ የሚመለከተው እኔን ነው እያለ ነው። ሀገራችን ውስጥ ያለው ችግር ባለው መንግስት የተፈጠሩ ናቸው። ምክንያቱም አንደኛው ችግር ፖሊሲው ራሱ መለወጥ ወይንም ደግሞ መሻሻል ያለበት ፖሊሲ ነው። ያንን ፖሊሲ ይዞ ኢትዮጵያ ውስጥ ሰላም ለማምጣት አይችልም። ሰላም ሊመጣ የሚችለው ሁሉንም ያካተተ ሁሉም የሚስማሙበት አንድ አይነት ውይይት ተደርጎ በዛ ላይ ከተስማማን በኋላ ነው። እዚህ ላይ እኮ ማወቅ ያለብን አንዳንድ ሰዎች እኮ አሁን ኢትዮጵያ ውስጥ እየኖሩ ኢትዮጵያውያኖች አይደለንም ብለው እኮ በየውጭ በየቦታው እኮ ብዙ እኮ ብዙ ነገር እኮ ፕሮፓጋንዳ እኮ ይነዛሉ እኮ። ኢትዮጵያውያኖች ሆነው ግን ኢትዮጵያውያኖች አይደለንም እያሉ ነው። እነዚህ ሰዎች ምንድን ነው ማድረግ ያለብን እነዚህ ሰዎች በኢትዮጵያዊነታቸው እንዲያምኑ ወደ ጠረጴዛ ዙሪያ መጥተው ቁጭ ብለው በእውነት ስለ ኢትዮጵያ ተነጋግረው መፍትሄ የሚገኝበትን መንገድ መንግስት መፍጠር ይኖርበታል ብዬ ገምታለሁ። መልካም ወደ ዶክተር ታዬ እሄዳለሁ። ቀደም ሲል አሁን ዶክተር በዛብህ እንዳሉት ኢትዮጵያዊ አይደለሁም የሚሉትንም ጨምሮ ኢትዮጵያዊ ነኝ የሚለውም ተጨምሮ በጦር ነው ማምነው የሚለውም ተጨምሮ እነዚህም ሁሉ አብሮ፣ አንዳንዱ እንደውም ከመንግስት ጋር አልደራደርም፣ መንግስት ስለሰላም እና ስለአንድነት ምንም ዋጋ የለውም እና ድርድሩ ማቀፍ ያለበት ተቃዋሚዎችን ብቻ የመሳሰላለ እና፣ ምን አይነት ኢትዮጵያ ስንል ከማ ጋር ተወያይቶ ነው ዋናው። እና ዶክተር ታዬ፣ ኢትዮጵያ የኢትዮጵያውያን ነች። ኢትዮጵያውያንን በሙሉ የሚወክሉ ድርጅቶች በኢትዮጵያ ጉዳይ ላይ ስለሚያገባቸው መወያየት አለባቸው። አሁን ያለው አገዛዝ በተለይ ደግሞ በተቃዋሚው ጎራ የተሰለፍ ነው፣ ይሄ አገዛዝ አገርን በድሏል፣ አጥፍቷል። በዚህ ጎዳና ወደ ዘቅት ነው የምንሄደው፣ መወጣት አለበት እንላለን። የትግል ስልቱ ሊለያይ ይችላል። በሰላም መንገድ፣ ቋንቋውን ስለማይገባው በሚያውቀው ቋንቋ እናናገረው የሚሉ ሊኖሩ ይችላሉ። ግቡ ግን ይሄ ስርዓት መጥፎ ነውና መወገድ አለበት እስካሉ ድረስ ተገናኝተን እንወያ የሚለው ላይ ልዩነት የለንም ማለት ነው። ስርዓቱን ለመለወጥ በእርግጥ ኢትዮጵያዊ አይደለውም እዚቻ ክልል ውስጥ አልኖርም፣ ለእኔ ምንም አይደለችም የሚሉ ራሳቸውን ለማግለል ሞክረዋል። ንግግሩ መቀጠል አለበት። መነሻው ግን መብት ያልተከበረም ከሆነ መብት እንዲከበር እንታገል ነውና እንነጋገር የሚለው መቀጠል አለበት። ስለዚህ እኔ ወደ መጀመሪያው ጥያቄ ስመለስ፣ በሰላም የሚሉና በሰላም በሌላ ዘዴ የሚሄዱ ችግር አይፈጠርም ወይ? በእኔ ግምት ችግር አይፈጠርም። ሌላውን አማራጭ ያነሱት በዚህ መንገድ የትም አይደረስም ስላሉ ነው። አሁን እኮ ዝም ብሎ ትናንትና እየተደረገ ያለውን የውሸት ድርድር እንደማያዋጣም ታውቆ እኮ የወጡ የውስጥ ያሉ ድርጅቶች ወጥተዋል። መድረክ ወጥተዋል። ሰማያዊ ወጥተዋል። ትክክልም ስላልሆነም ጭምር ነው ግን ሀሳብህን ሰጥተህ ተደምጠህ እኔ አገራችን መመራት ያለችበት በዚህ መልክ ነው ብሎ ድርጅት አንድ ድርጅት ሀሳቡን ካቀረበ የለም ይሄ ነው የሚበጀው ብለን ምክክር አድርገን የሚሻለውን ለመምረጥ እድሉ ካለ በፍጹም አልወያይም የሚል ድርጅት አለ ብዬ አላምንም። እና ምን አይነት ኢትዮጵያ የሁሉንም ዜጋ ጥቅም የምታስጠብቅ፣ ለሁሉም ዜጋ የቆመች የህግ የበላይነት በኩልነት የሚያስተናግድ ዴሞክራሲያዊ ስርዓት መፍጠር ነው የእኛ አላማ። መድረኩን እንፍጠር ነው የምንለው ፈጥረን አብረን መሄድ እንችላለን። እዛ ለመድረስ ግን ህዝቡ መፍቀድ አለበት ብለው እዛ አቆሙም። ህዝቡ እንደ መጠየቅ አለበት፣ ሬፈረንደም ውሳኔ ህዝብ ተደርጎ ነው ምን አይነት ኢትዮጵያ እንደምናቋቋሙ ወይም እንደምትመሰረት የሚወሰነው እስከ ማለት የሚሄዱ አሉ። ሽግግር እኮ ያስፈልጋል የምንለው ለዚህ ነው። በዛ ሽግግር ዘመን እኮ ነው የሀገሪቷን ጥቅም የሚያስጠብቁ የዜጎችን ጥቅም የሚያስጠብቅ ምንድን ነው ምን ይፈልጋል። ይሄ መገንጠል እፈልጋለሁ የሚል ቢኖር ለምንድን ነው የሚገነጠለው? ከዚህ አገዛዝ ጋር መወያየት አልፈልግም ካለ ለምን? ውሸት ነው፣ አያዳምጥም እንዲያዳምጥ እኛ እኮ አሁን ተሰባስበናል፣ መድረኩን አግኝተናል። ዝም ብለን ለይስሙላ ለዜና ወይም ለቴሌቪዥን ሳይሆን እውነተኛ ለውጥ ለማምጣት የሚባልበት ደረጃ ላይ ከደረስን የማይወያይበት ምክንያት የለም። ህዝብም የሚጠየቀው በነጻ ሳይገደድ ወይም ፍርሃት ሳይጫነው፣ አዎ ይሄ ነው የሚያዋጣኝ የሚል ከሆነ ድምፁን እናከብራለን ግን ህዝብ ለምሳሌ መገንጠል ጥያቄ ቢነሳ መገነጠላል የሚለው ከዚህኛው ይሄ ይሻለኛል። የለም አይሻልህም። ምክንያቱም በመሰረቱ ግን የመገንጠል ሀሳብ ያለውን እንዴት ነው ተደራዳሪ ማድረግ የሚቻለው ማለት ነው። እስቲ አቶ ሸዋስ አመሰግናለሁ። አሁን ባለንበት በኢትዮጵያውያን መካከል ልዩነት እንዳይደረግ እንፈልጋለን እኛ። ቅሬታ ያለውም ይኖር፣ ተደስቻለሁ ያለው ይበል። ሁሉም ሰው ስለ ኢትዮጵያ ይመለከተዋል። ሁሉንም አኮሚኒቲ የሚያረግ ሁሉን የሚይዝ መሆን አለበት ንግግሩ ይህንን የሚያመጣው ግን ምንድን ነው? የእኛ ጥያቄ ነው ወይ? የምዕራባውያን ነው ወይ? ወይስ ምንድን ነው ይህንን የሚያመጣው? ይህንን የሚያመጣው ህዝቡ አምባገነን አልሸከምም አለ። መቶ በመቶ አሸንፍ ያለው ያለውን መቶ በመቶ አይደለም አስር በመቶ የለህም ብሎ በትልልቆቹ ማህበረሰቦችም በሌላውም አካባቢ በአዲስ አበባ በሁሉም ቦታ ዞር በላ አለው። ከዛ በኋላ ነው ሚኒስትሮችን ርሻፍል ማድረግ በጥልቅ መታደስ ምናምን የመጣው። ከዛ በኋላ ነው ህዝቡ አምባገነን አይቀበልም፣ አያስተናግድም። ለዲሞክራሲ ብቁ ነው፣ በመረጠው ለመተዳደር ብቁ ነው ህዝቡ። የመወዳደሪያ ሜዳውን እናስተካከል፣ ያንን መንገድ ማስተካከል፣ ሌሎችንም ጥያቄዎች አሁን ሪፈረንደም ይባሉ ሌላም አይነት ጥያቄ ካለ በዚያ በኩል ነው ማለፊያ። መጀመሪያ ሀዲዱን ሳንሰራው ባቡሩ ሊተላለፍ አይችልም። አንዳንድ የፖለቲካ ድርጅቶች ወይም ደግሞ ተቃዋሚዎች አሁን ስልጣን ላይ ያለው ገዢ ፓርቲ አልቆለታል የሚል ድምዳሜ ይሰጣሉ። በእናንተ ግምት ሶስታችሁ የምትመልሱት ነው። ዶክተር በዛብህ ይጀምራሉ። አልቆለታል? ስልጣን ላይ ያለው መንግስት እኔ እንደሚመስለኝ ይሄ መንግስት ካለቀለት ቆይቷል እኮ ግን በሁለት ሺ ስምንት በአማራው ክልል እና በኦሮሚያው ክልል በሌላም አካባቢ ከፍ ፍተኛ የህዝብ ብሶት ታይቷል ያኔ ነው እንግዲህ ይሄ አሁን በስልጣን ላይ ያለው መንግስት እንዲያውም ከተቃዋሚዎች ጋር ለመወያየት ፍላጎቱን ያሳየው ተቃዋሚዎች ከዘጠና ሰባት ጀምሮ በሀገራችን ውስጥ ባለው ያለውን ችግር ከመንግስት ጋር ለመወያየት እንጠይቃለን ግን ምንም መልስ አልነበረም ስለማይሰማ ነው ይሄ ከፍተኛ ችግር የደረሰበት አሁንም ቢሆን ልብ ካለው የኢትዮጵያ ጉዳይ ያገባናል የሚሉትን ሁሉ አሰባስቦ ያነጋግር ነው ለማለት የፈለጉት መልካም እንግዲህ ጆሮ ያለው ይስማ ብለዋል እንግዲህ ወዲህ ወደ ስቱዲዮ ልመለስ ዶክተር ታዬ ማጠቃለያ አልቆለታለሁ ያው አልቆለታል ቆይቷል ካለቀለት ይሄንን ስርዓት ባለው መልክ አገርም ሳትጎዳ ህዝብ ሳይ የበለጠ አሁን ከደረሰበት ጉዳት ሳይደርስበት ሰላማዊ ሽግግር እንዲደረግ እንፈልጋለን። ሌላው ግን በአገዛዙ ፍላጎትና ፍቃድ የሚመጣ ሳይሆን ህዝብ አስገድዶ ነው እና የሚያመጣው። የህዝብ ትግል ተጠናክሮ መቀጠል አለበት። ሀገር እንደ ሀገር እንድትቀጥል ልማት እንዲኖር ህዝብ በመፈቃቀድ በጋራ በሰላም እንዲኖር ብሔራዊ እርቅና መግባባት ያስፈልግ። አገዛዙ ያለቀለት 2007 መቶ በመቶ አሸንፍ ያለው ሲል ነው። ከዛ በስድስት ወር ውስጥ የመተማመኛ ድምፅ ሲነፍገው ነው ህዝቡ። ያ ሁሉ ህዝብ ሲወጣ እውነተኛ ተመርጬ ያለሁ የሚል ስርዓት ቢሆን ኖሮ ያ ሁሉ ህዝብ ሲወጣ አልፈለጋችሁኝም፣ እንደገና ምርጫ ይደረግ ወይም ለሌላ ይሁን ማለት ይቻል ነበር። ስለዚህ ተመርጬ ነው እያገለገልኩ ያለሁ ብሎ የሚያስብ ከሆነ አልመረጥኩህም፣ ሲለው አልቋል ነገሩ። እንግዲህ ወደ መፍትሄው ሰዓትም ስለሌለ በእኛ እምነት እንደ ሰማያዊ እንደ መያድም እንደ ሸንጎም መናገር ይቻላል። አሁን የመጀመሪያው ነገር ሶስትም ናቸው። አሁን እውነተኛ ንግግር፣ የመጀመሪያው ነገር እውነተኛ ንግግር ጊዜ ሳይወስድ መጀመር አለበት። እንደገና ምርጫ ማድረግ ሊሆን ይችላል፣ ባላደራ መንግስት ሊሆን ይችላል፣ የሽግግር ሊሆን ይችላል፣ ለሚቀጥለው ምርጫ ተስፋ መስጣት ሊሆን ይችላል። ከንግግሩ ነው መውጣት ያለበት ይሄ ይሄ ግን ማታለያ ማጭበርበሪያ። ኢህአዴግ አሁን ፈተና የሚሆንበት ለራሱ ተመልሶ የመታመን ጉዳይ ነው። ከዚህ በኋላ ማንም ሰው ኢህአዴግን እንደ ፓርቲ ወይም ኢህአዴግን ሰዎች እንደ ሰው ቁጭ ብሎ አውርቶ መተማመን አይቻልም። የውሸት ንግግር እየተደረገ እዚህ ደርሰናል። አሁን ሁሉን አቀፍ የሆነ የእውነተኛ ንግግር መጀመር አለበት የሚል እምነት አለን። አመሰግናለሁ። በጣም አመሰግናለሁ። ዶክተር በዛብህ ደምሴ ከመኢያድ የሸንጎ ሊቀመንበር፣ ዶክተር ታዬ ዘገየ ሰማያዊ ፓርቲ ሊቀመንበር፣ አቶ የሸዋስ አሰፋ ሶስታችሁንም በአድማጮች ስም አመሰግናለሁ። አመሰግናለን። እናመሰግናለን። እግዜር ይስጥልን። Thank you. ዝግጅቶቻችንን ወደ ማጠናቀቁ እየተቃረብን ነው። ቀጣውና የመጨረሻው ቅንብር ሴቶችና ቤተሰብ ይላል። በ15 ዓመቷ እናት አባቷን ስታጣ ሊያሳድጓት ከወሰዷት ዘመዶቿ አንቺ ልጅ እንግዲህ ትዳር ያዥ የሚለው ግፊት ይበረታባታል። የማላዊዋ ታዳጊ ወጣት ያን ግፊት ተቋቁማ ዛሬ ለችግረኛ ሴቶች ልጆች የሁለተኛ ደረጃ ትምህርት ቤት ከፍታ በነጻ እያስተማረች ትገኛለች። ሜሞሪ ሜደስቲኒ ትባላለች። ተልኮዬ ለሴቶች ልጆች እድል መስጠት ነው ትላለች። ለሚካ ማሲና ከማላዊ ዋና ከተማ ወጣ ብሎ ኢንሳሩ በሚባል አካባቢ ተገኝቶ ያጠናቅረውን ዘገባ ቆንጅ ታየ ለዛሬ ሴቶችና ቤተሰብ ታቀርባለች። አትሲካና ፓኦሌንዶ ይባላል፣ በአገሩ ቋንቋ ገርልስ ኦን ደ ሙቭ። ሁለተኛ ደረጃ ትምህርት ቤት ከድሃ ቤተሰብ ለሆኑ ሴቶች ልጆች ተስፋን የሰነቀ ነው። አንዲቱ ተጠቃሚ ኤሚሊ ጌላታ ትባላለች። ወላጆቼ የትምህርት ቤት ክፍያዬን የመክፈል አቅም አልነበራቸውም። ድሃ ገበሬዎች ናቸው። ምንም ያልገቢ የላቸውም። ኤሚሊ እዚያ ትምህርት ቤት የነጻ ትምህርት ዕድል ካገኙ ልጃገረዶች ውስጥ አንዷ ናት። ይህን ትምህርት ቤት የቆረቆረችው ታዲያ ወላጆቿን በታዳጊነት ዕድሜዋ በሞት ያጣችው ሜሞሪ ማዲትሴኒ ትባላለች። በቀጥታ መጥተው ሜሞሪ ማግባት አለብሽ አላሉኝም ግን እኔ ባለሁበት በሚነጋገሩበት ጊዜ ሁሉ አዝማሚያቸውን ወደዚያ መሆኑን ነቃሁባቸው። ታዲያ እኔ ፍጹም አላደርገውም ነበር የምላቸው። ከሶስት ዓመታት በኋላ አጎቷ ይሞታሉ። ትምህርት ቤት ክፍያዋን የሚከፍሉላት እሳቸው ነበሩ። እናም አጎት ሲሞቱ ከትምህርት ቤቱ ወጥታ አያቶቿ ጋር ትቀመጣለች ሜሞሪ። መንደሩ ውስጥ ያለሁት ሴት ልጅ እኔ ብቻ ነበርኩ። ሌሎቹ ልጆች የት ሄዱ ብዬ ስጠይቅ ሁሉም አግብተዋል ተባልኩ። በዚያች በትንሿ መንደር አሁን ቀጥለሽ ደግሞ አንቺ ማግባት አለብሽ ይሉኝ ጀመር። ሜሞሪ ብድግትልና በአቅራቢያዋ አዲስ የልጃገረዶች ትምህርት ቤት ውስጥ በበጎ ፈቃደኛ መምህርነት ማገልገል ትጀምራለች። ከዚያ ከአንዲት ከካናዳ ወደ ማላዊ ሄደው በበጎ ፈቃደኝነት ያስተምሩ ከነበሩ ሴት ጋር ትግባባ ጀመር። እኒህ መምህርት ናቸው ለኮሌጅ ትምህርቷ የሚሆን መዋጮ ያሰባሰቡላት። ሜሞሪ በመጽሐፍ ቅዱስ ጥናቶች ትምህርት በዲግሪ ተመርቃለች። ከዚያም ለካናዳዊዋ ጓደኛዋ ለክሪስቲን ጆንሰን የልጃገረዶች ትምህርት ቤት ልከፍት እያሰብኩ ነው ብላ ታማክራቸዋለች። ትምህርት ለሴት ልጅ ትልቅ ነገር ነው። ትምህርት ቤት መምጣት ስትጀምር በሕይወቷ ላይ የምታመጣውን ለውጥ ስታዩ ትገረማላችሁ። ትምህርት ቤቱ አብዛኛውን ወጪውን የሚሸፍነው መምህርት ጆንሰን ከሚኖሩበት ከካናዳ የሮተሪ ክለብ በሚሰጠው እርዳታ ነው። ከተከፈተ አስር ዓመታት በሆነው በዚህ ትምህርት ቤት እስካሁን ከ800 በላይ ተማሪዎች ተጠቃሚ ሆነዋል። አንዳንዶቹ አሁን መምህራን ናቸው። ዩኒቨርሲቲ ገብተው እየተማሩ ያሉም አሉ። ኢፍ አይድ ትምህርት ቤቱ ባይኖር ሊኖረው እስካሁን ባላግብቼ ልጆች ልጄ ቤት ነበር የምቀረው የገበሬ ሚስት ሆኜ። ማኔሲ ሳሙኤል ትባላለች። የሰማናት ዩናይትድ ስቴትስ ኦክላሆማ ዩኒቨርሲቲ ተምራ በምጣኔ ሀብት ጥናቶች ተመርቃለች። ወጣቷ ለመንደሯ ሰዎች የተሻለ የስራ ድር የሚያስገኝ የምጣኔ ሀብት አቅም ግንባታ መርሃ ግብር ልትጀምር ነው የምታስበው። ትምህርት ቤቱ የገንዘብ ችግር ስላለበት በክፍያ የሚማሩ ሌሎች ተማሪዎችን ለመቀበል ተገዷል። የሆነ ሆኖ ሜሞሪ ሜዲሴኒ ይህንን የመጀመሪያ የሆነውን ትምህርት ቤት በጀመረችበት መንገድ ሌሎች ተጨማሪ ትምህርት ቤቶችን ለመክፈትም ታስባለች። እንዲያውም ሕልሟ ወጣት ሴቶች የሚማሩበት ኮሌጅ ለመክፈት ነው። አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቃዎች ናቸው። አሁን የማጠቃለያ ዜና እናሰማለን። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኢራን መሰረት የሌለው ያሉትን የዩናይትድ ስቴትስ ክስን ትከታተላለች ብለዋል። የመን ያሉት አማጽያን ሳውዲ አረቢያን ለማጥቃት ከኢራን ያገኟቸውን መሳሪያዎች ተጠቅመዋል ስትል ዩናይትድ ስቴትስ መክሰሷን ነው የኢራኑ ባለስልጣን የገለጹት። የዩናይትድ ስቴትስ እርምጃዎች ተንኳሾች ናቸው። ዩናይትድ ስቴትስ እንዲህ አይነት ክስ የምትሰነዝረው በንጹሐን የመናውያን ላይ ለሚካሄደው ድብደባ ያላትን ድጋፍ ለመሸፋፈን ነው ሲሉ ዛሬፍ መናገራቸውን የመንግስቱ እስላማዊ ሪፑብሊክ የዜና አገልግሎት ጠቅሷል። ኢራን የየመንን መዲና ከአራት ዓመታት በፊት የተቆጣጠሩትን ሁቲ አማጽያንን ትደግፋለች። ይሁንና መሳሪያ ታቀርብላቸዋለች የሚለውን ክስ ታስተባብላለች። ዩናይትድ ስቴትስ ደግሞ በሳውዲ አረቢያ የሚመራውን ጥምረት ትደግፋለች። ጥምረቱ ዓለም አቀፍ እውቅና ያገኙትን ፕሬዚደንት አብዱራቢ ማንሱር ሃዲን በመደገፍ ለሶስት ዓመታት ያህል ሁቴ አማጽያንን ሲዋጋ ቆይቷል። የኢህአዴግ ስራ አስፈጻሚ ኮሚቴ በአለፈው ዓመት በድርጅቱ የተጀመረውን በጥልቀት የመታደስ ንቅናቄ አፈጻጸም የሚለውን የሚለውን በዝርዝር መገምገም መጀመሩን በመጥቀስ ማምሻውን መግለጫ አውጥቷል። ኢትዮጵያ ውስጥ በበርካታ ዩኒቨርሲቲዎችና በተለያዩ ቦታዎች ግጭቶች እንደሚካሄዱ የሚሰማው ወሬ በተለይም ብሔር ተኮር መሆናቸው እጅግ ያሳስባል። ይህም በኦሮሚያና በኢትዮጵያ የሶማሊያ ክልል መካከል የተካሄዱትን ብዙ ሞትና ውድመት ያስከተሉትን ግጭቶች ያካትላል፣ ይላል የአውሮፓ የውጭ ጉዳይ አገልግሎት ቃል አቀባይ ያወጣው መግለጫ። ራዲዮ የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናግድ ናችሁ ሰለሞን ክፍሌና አዳኝ ፍስሐዬንን በዚሁ እንሰናበታለን። ነገ ሐሙስ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሮ